ይህ ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ሰላም እንደምናመሻችሁ። የዛሬ ጥር 30 2011 ዓ.ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሻው ጽዮን ግርማ ነኝ። እነ ጄኔራል ክንፈ ዳኘው ላቀረቡት መቃወሚያ የአቃቢ ሕግ ምላሽ ባለመድረሱ ተጨማሪ የዝግጅት ቀን ተጠየቀ፤ ዘገባ ይኖረናል። የቡርጂ ወረዳ ነዋሪዎች አቤቱታ ሕፃን እናት እያየች ከእናት ጀርባ ተወስዶ የታረደበት ወረዳ ነው። በዚህም ምክንያት የመንግስት ሰራተኞች የሥራ ማቆም አድማ ማድረጋቸውን ገልጸዋል። በሙሉ ዘገባ እንመለስበታለን። ኤርትራና ኢትዮጵያን የሚያገናኘው የሞሃጀር ሁመራ መንገድ መከፈት አዲስ እንቅስቃሴ ፈጥሯል። ሁመራ ላይ በተሰኔ መከፈቱ ከምንም በላይ ለህዝብም ሆነ ለነጋዴዎች በጣም አመቺ የሆነ መንገድ ነው ያለው። መንገዱ በጣም የተመቸና ለመኪኖች በተለይ ለአሁን ለዘመናዊ መኪኖች ምቹ ነው። ዝርዝር ዘገባ አለን። ለምሽቱ ያዘጋጀናቸው ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴ ባለፈው እለት የፕሬዚዳንቶችን የግብር ክፍያ በተመለከተ ርዕስ ላይ የምስክሮችን ቃል ይሰማል። ሂደቱ በዲሞክራቲክ ፓርቲው የሚመራ የደህንነት ኮሚቴ የፕሬዚዳንት ዶናልድ ትራምፕን የግብር ክፍያ መረጃ ለመመርመር የሚያስችለው የመጀመሪያው እርምጃ ይሆናል ተብሏል። ባለፈው ወር የተወካዮቹን ምክር ቤት ተቆጣጥረው የበላይነቱን የያዙት ዴሞክራቶች በኮሚቴ ደረጃ የትራምፕን የግብር አከፋፈልና ምናልባትም በፖሊሲ ውሳኔዎች ላይ ተጽዕኖ አሳድረው እንደሆን ለማወቅ በርካታ ምርመራዎችን ጀምረዋል። የግለሰብ ግብር ክፍያ ታሪክ በሚስጥር ደረጃ የሚያዝ ቢሆንም በሀገሪቱ ሕግ መሰረት ግን የተወካዮቹ ምክር ቤት የሥነ ምግባር ኮሚቴ ሊቀመንበር የማንኛውም ሰው የግብር አከፋፈል ሰነድ ለመመልከት ሙሉ ስልጣን አለው። ይህ ጉዳይ ሚስተር ትራምፕ ለፕሬዝዳንትነት እንደሚወዳደሩ ዘመቻ ከጀመሩበት ጊዜ አንስቶ ሲጓተት የቆየ መሆኑ ሲታወቅ አሁን መረጃውን በፈቃዳቸው ባለመስጠታቸው ሊፈነዳ ችሏል ተብሏል። የምርጫ ቀን ተቀናቃኛቸው የነበሩት የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ግን ግብር መክፈላቸውን የሚያረጋግጠው ሰነድ በወቅቱ መስጠታቸው ይታወቃል። የቬንዙዌላ ወታደሮች ከዩናይትድ ስቴትስ እና ሌሎች ሀገሮች የሚላከውን ሰብአዊ እርዳታ ለማገድ ቁልፍ የድንበር መተላለፊያ በር ዘግተዋል። በትላንትናው እለትም ቬንዙዌላ ከኮሎምቢያ በሚያገናኘው ድልድይ መሀል ግዙፍ ብርቱካናማ ቀለም ያለው ነዳጅ ጫኝ መርከብና ሁለት ሰማያዊ ኮንቴነሮችን አኑረው የታጠቁ ወታደሮች ደግሞ ድንበር ለመሻገር የሚሞክሩትን እንዲመልሱ አካባቢውን ይቃኛሉ። ዩናይትድ ስቴትስ በአስቸኳይ ያስፈልጋል የተባሉትን ምግብና መድኃኒት ጨምሮ ለቬንዙዌላ 20 ሚሊዮን ዶላር ለመርዳት ቃል ገብታለች። ፕሬዚዳንቱ ኒኮላስ ማዱሮ ግን ቬንዙዌላ የለማኞችን አገር አይደለችም ለዩናይትድ ስቴትስ ወታደራዊ ወረራም መንገዱን አጠርግም ሲሉ ተከራክረው እርዳታውን ውድቅ አድርገዋል። በነዳጅ ዘይት ሽያጭ የሚታገዘው የቬንዙዌላ ምጣኔ ሀብት የዓለም ገበያ በመውደቁ በሙስናና በሶሻሊስቱ ፖሊሲዎች መካከል ተንኮታክቷል። በዚህ ሳቢያም ሀገሪቱ ውስጥ የምግብ፣ የነዳጅ ዘይትና ሌሎች መሰረታዊ ቁሳቁሶች ከፍተኛ እጥረት ተፈጥሯል። ግሽበት ከቁጥጥር ውጭ በመውጣቱም በሚሊዮኖች የሚቆጠሩ የቬኔዙዌላ ዜጎች ወደ ጎረቤት ኮሎምቢያ ለመኮብለል ተገደዋል። በሌላ ዜና በርካታ የአውሮፓ ህብረት አገሮች ጁዋን ጓዲዮ ተጠባባቂ የቬኔዙዌላ ፕሬዚዳንት ናቸው ሲሉ በዚህ ሳምንት እውቅና መስጠታቸው ኒኮላስ ማድሮን ይበልጥ ይገል ይገላቸዋል ተብሎ ይገመታል። እርምጃውን ለመደገፍ አንዳንድ ሀገሮች ያላቸው ጥርጣሬ ግን ለማድሮ ጊዜ መግዣ የሆነና ተቃዋሚያቸውን ይበልጥ ይጨቁኑታል ሲሉ ታዛቢዎች ይናገራሉ። ጁዋን ጓዶ ህገ መንግስቱ የሚሰጣቸውን መብት መሰረት በማድረግ የቬንዙዌላ ተጠባባቂ ፕሬዚዳንት መሆናቸውን ከአስር ቀናት በፊት እንዳወጁ የዩናይትድ ስቴትስ ፕሬዚዳንት ከሌሎች አስራ አራት የላቲን አሜሪካ መንግስታት ቅጽበታዊ እውቅና ተሰጥቷቸዋል። በመጨረሻም ከስድስት ዓመታት በፊት ካሜሩናዊው ጋዜጠኛ ከጂም ፎሌ ጋር በጽንፈኛው እስላማዊ ቡድን የታገተው እንግሊዛዊ ፎቶግራፍ አንሺ እና ጋዜጠኛ ጆን ካንቴል በህይወት መኖሩ ይታመናል ሲሉ የብሪታንያ የደህንነት ሚኒስቴር ቤን ዋሌስ አስታውቀዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር፣ ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። እነ ሜጆር ጀኔራል ክንፈ ዳኘው ለተመሰረቱባቸው ክሶች ላቀረቡት መቃወሚያ የአቃቤ ሕግ ምላሽ ባለመድረሱ ተጨማሪ የዝግጅት ቀን ጠይቋል። የተከሳሽ ጠበቆች አግባብነት ያለው ጥያቄ አይደለም ሲሉ ተቃውመውታል። ፍርድ ቤቱ ተጨማሪ መዘጋጃ ጊዜ ፈቅዷል። መለስካቸው አማሃ ዝርዝር አለው። በነ ሜጀር ጀነራል ክንፈ ዳኘው የክስ መዝገብ በተለያዩ የሙስና ወንጀሎች አቃቤ ህግ ለመሰረተባቸው ክሶች ለሰጡት የክስ መቃወሚያ ዛሬ ሊያቀርበው የነበረው ምላሽ እንዳልደረሰለት አቃቤ ህግ ለፌዴራሉ ከፍተኛ ፍርድ ቤት ልደታ መደብ አስራ አምስተኛ ወንጀል ችሎት ገልጿል። አቃቤ ህግ ለፍርድ ቤቱ እንደገለጸው ከሆነ የስራ መደራረብ ስላለና በተለይም እነዚህን የክስ መዝገቦች በኃላፊነት ሲሰሩ የነበሩ አቃቢ ህግ በህመም ምክንያት በስራ ገበታቸው ላይ ስላልተገኙ ለክስ መቃወሚያዎች መልስ ለማሰናዳት አልተቻለም ብለዋል። በሌሎች መዝገቦች ላይም ተመሳሳይ ትእዛዞች የተሰጡ በመሆናቸው የሥራውን መደራረብ አባብሶታል ሲል አቃቢ ህግ አስረድተዋል። ስለሆነም ተለዋጭ ቀጠሮ እንዲፈቀድለትና ለክስ መቃወሚያዎቹ ተገቢ መልስ እንዲያዘጋጅ አመልክተዋል። የተከሳሽ ጠበቆች በሙሉ በአቃቢ ህግ የቀረበውን ጥያቄ በጥብቅ ተቃውመዋል። ጠበቆቹ የሥራ መደራረብ ሊኖር እንደሚችል ቢገምቱም ጥያቄው አግባብነት ያለው ነው ብለው እንደማያምኑ ተናግረዋል። ደንበኞቻቸው የዋስ መብት ተነፍገው በእስር ላይ እንዳሉ በማስታወስ ይህ የአቃቢ ህግ የተጨማሪ ጊዜ ጥያቄ የተፋጠነ ፍትሕን የሚያደናቅፍ መሆኑን ገልጸዋል። የዘገየ ፍትህ ደግሞ የተነፈገ ያህል ነውና ፍርድ ቤቱ ይህን የማስተካከል ኃላፊነት የእሱ መሆኑን በመጥቀስ የአቃቤ ህግ ጥያቄ ታልፎ ባቀረቡት የክስ መቃወሚያ ብይን እንዲሰጥ አመልክተዋል። ይህ ካልሆነ ደግሞ እጅግ አጭር ተለዋጭ ቀጠሮ እንዲሰጥ አቤት ብለዋል። የሁለቱን ወገን ክርክር ያዳመጠው ፍርድ ቤት አቃቤ ህግ ለክስ መቃወሚያዎቹ መልሱን በጽሑፍ አዘጋጅቶ እንዲቀርብ ለየካቲት 11 ቀን 2011 ዓ.ም ተለዋጅ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ላደረሰን አጠራ ለዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የቡርጂ ወረዳ መንግስት ሰራተኞች የስራ ማቆም አድማው በማንነታቸው ይደርስብናል ካሉት ጥቃትና የወረዳው የስራ ኃላፊዎች መታሰርን ተከትሎ እንደሆነ ተናግረዋል። የቡርጂ ብሔረሰብ ተወካዮች ነን የሚሉ ቁጥራቸው ሰባ የሚሆኑ ሰዎችና የሀገር ሽማግሌዎች በደል ደርሶብናል ሲሉ ወደ ክልሉ ርዕሰ መስተዳድር ቢሮ በመሄድ አቤቱታ አቅርበዋል። የክልሉ ርዕሰ መስተዳደር ጽህፈት ቤት አቶ ታመነ ተሰማ በወንጀል የተጠረጠሩ ሰዎች ለምን ታሰሩ ብሎ የስራ ማቆም አድማ ማድረግ ተገቢነት የለውም ብለዋል። ዮናታን ዘብዲዎስ በተከታዩ ሪፖርት ጉዳዩን ይዳስሰዋል። በቡርጂ ወረዳ የመንግስት ስራ ማቆም አድማ የተደረገው ካለፈው ሳምንት ጀምሮ ሲሆን እየደረስብን ነው ያሉት ዘር ማጥፋትና ማንነት ተኮር ጥቃት ይቁም በማለት ነው። የወረዳው ምክትል አስተዳዳሪና የፍትህና ጸጥታ ጥፈት ኃላፊ ያለአግባብ ለስብሰባ ወደ አዋሳ ተጠርቶ በመጡበት በክልል መንግስት መታሰራቸውም ሌላኛው ምክንያት መሆኑን ተናግሯል። የደረሰብን ፍትህ ፍለጋ ለክልል መንግስት አቤት ለማለት መተናል ያሉት አቶ ደረሴ ካሹ እኛ እያለን ያለ ነው ወንጀል የሰሩ እንደሆን አይታሰሩ ሳይሆን የወረዳው ህዝብ ችግር ውስጥ እያለ እነሱ በመታሰራቸው ተጨማሪ ጥቃት እየደረሰብን ነው ብሏል። የደቡብ ክልል መንግስት ህዝብ አለኝ ብሎ እኛን ለማየት እስከዛ ድረስ ባይመጣ ምስቲ እኛ ደግሞ ወደ ሱ ተንቀሳቅሰን መፍትሄ እናገኝ ይሆናል በሚል ነው። ሁለት አመት ሞልቶናል። እኛ ወደ ግጭት ከገባን፣ አርሶ አደራችን ዛሬ በዘመናዊ መሳሪያ በታጠቁ በጫካ ውስጥ በመሸጉ ኃይሎች መመታት ከጀመረ ሁለት አመት ጨርሷል። ይህንን ደግሞ የደቡብ ክልል መንግስትም ያውቋል። የቡርጂ አርሶ አደርም ሆነ የመንግስት ሰራተኛ ህፃን አዋቂው መውጫ መግባ አጥቷል በአሁኑ ሰዓት ህፃን ከእናት እናት እያየች ከእናት ጀርባ ተወስዶ የታረደበት ወረዳ ነው። ዛሬም ድረስ ያቺ እናት አእምሯ ዞሮ አብኖርማል ሆናለች። ምክንያቱም በእሷ ፊት ስለተደረገ። እንደገና ደግሞ ነፍሰ ጡር ሚስት፣ ባልና ሚስት ባል ከፊት ለፊት እሷ ከኋላ ተቀምጦ እርሻ ውለው በሞተር ሲገቡ እዛው የተረሸኑ ነው። እንደዙ እርሻ ውለው የሚገቡ ወጣቶች የሚረሸኑበት፣ አዋቂ ሽማግሌ፣ ሴት ወንድ፣ መንግስት ሰራተኛ ጭምር ስለዚህ ሰው እንድች ከከተማ ወጣ ማለት ሰላም የማያገኝበት የሚሞትበት ሁኔታ ነው ያለው። የሚመለከታቸውን የክልሉ መንግስት ቢሮዎች ደጅ ብንጠራም በስርዓት ያነጋገርን አካል የለም በማለት ቅሬታቸውን ገልጸዋል። የክልሉን ርዕሰ መስተዳደር እንዳያገኙ መከለከላቸውና በፖሊስ ከቢሮ ተባረረው መውጣታቸውን አቶ ሉላ ሎሌ ተናግረዋል። ከዚህ በፊትም መጠኑ ለያይ እንጂ ችግሮች ነበሩ። በአሁኑ ሰዓት ነፍስ ግቢ ነፍስ ውጪ ደረጃ ላይ የደረሰበት ሁኔታ ነው። ይህንንም ለማስረዳት ስንል እዚህ ርዕሰ መስተዳደር ላይ ከእኛ በጥሞና ሰምቶ ምላሽ የሰጠ ክፍል የለም። ሂዱ ሲባል ነው እንግዲህ ተከፍተን ከግቢ እየወጠና ያለነው። ወይዘሮ አሰገደች አስፋ መንገዱ ለሁለት ዓመት በመዘጋቱ ወላድ እናቶችን ማሳከምና በጤና ተቋም እንዲወልዱ ማድረግ አልተቻለም። በየመንገዱ በታጠቀ ኃይል የሰብአዊ ጥቃት እየተፈጸመባቸው መሆኑንም ገልጸዋል። በሁሉም አቅጣጫ መንገዱ ዝግ ነው። ባለው መንገድ ራሱ ሰው ማታ እየሄደ እናት በአምቡላንስ በጥይት ተመተው እናት ሞታ ህፃን ሞቶ የአምቡላንስ ሹፌር አሁን እስካሁን አካለ ጎዶሎ ሆኖ ቤት ቁጭ ብለዋል። ስለዚህ ይሄንን ሮሮ ለማሰማት ነው እዚህ መጠነው ግን መተን ምንም ሰሚ አላገኘም። ችግሩ በዞን በክልልና በፌደራል መንግስት ትኩረት እንዳልተሰጠውም ተናግሯል። እስካሁን የወረዳ አመራር ለዞን አቅርቦ ዞንም የኛን ሀሳብ አያቀርብም፣ የሚያቀርብም አይመስለኝም። ክልልም እስካሁን በሁለት አመት ላይ ምንም ምላሽ አልተሰጠም። በማንነታቸው ጥቃት ደርሶባቸው ተፈናቅለው ያሉ የቡርጅ ብሔረሰብ ተወላጆች ለረሃብ መጋለጣቸውና ሰብአዊ ድጋፍም እንደማይደረግላቸው ስለሚያደርሳቸው አቶ ኃይለማርያም ዱባለ ተናግሯል። በግጭቱ ምክንያት 35 ሺህ አርሶ አደሮች ከማሳቸው ስለማይደርሱ ለረሃብ መጋለጣቸውን ገልጸዋል። ንብረታቸውና እርሻቸውን በታጠቀ ኃይል መውደሙን ተናግሯል። ከዚህ በተጨማሪም አራት ሺህ የተፈናቀሉ ዜጎች ድጋፍ እንዳልተደረገላቸውም ጠቅሰዋል። በቅርቡ አንገብጋቢ ችግር ተፈጥሯል። ግን ያው የችግሩ መነሻ ረጅም ሁለት አመታትን የፈጀ ችግር ነው። ይሄም በኦነግ የታጠቀ ሰራዊት አርሶ አደሮቻችን ላይ እየተፈጸመ ያለ ሰፊ ጥቃት አለ። ለዚህ የክልሉም ሆነ ፌደራል መንግስት ያው ይቁና የሰጠው ነገር ነው። በዚህ ምክንያት ከቡርጂ አማሮ ዲላ የሚያመጣ መንገድ ከሁለት አመት በላይ ተዘግቷል። ከቡሌ ሆራ ቡርጂ መንገድ ተዘግቷል። በተመሳሳይ ለሁለት አመት እዛ ይኖ የነበሩ ከአያት ቅድመ አያቶቻቸው ጀምሮ ነዋሪ የሆኑ ጭምር ቤታቸው ተቃጥሎ ንብረታቸው ወድሞ ተገለው የቀብር ቦታ ተከልክሎ ሶስት አራት ቀን የመንግስት መከላከያ ሰራዊት ባለበት በልመና የሚቀበሩበት ሁኔታ አሰቃቂ ሁኔታ ነው ያለው። የወረዳው አመራሮች መታሰራቸውን ተከትሎ ወትሮም ሲደርስብን የነበረው ጥቃት በርቷል ነው ያሉት። አቶ ኃይሌ ማርያም በቅርቡ የተገደሉ ሰዎችና የተቃጠለውን የሙሬ ጥብቅ ደን በመጥቀስ የክልሉ የሰመስተዳደር ጽህፈት ቤት ኃላፊ አቶ ታመነ የተሰማ በወንጀል የተጠረጠሩ ሰዎች ለምን ታሰረው ብሎ ስራ ማቆም ተገብነት የለውም። ሆኖም ግን ይጠራል ል ብሏል። ዛሬ የከበደ ግጭት ተፈጥሮ አይደለም። የሰዎቹ አመጣጥ ሰዎች ለምን ታሰሩብን ነው። ማንም ሰው ከተጠረጠረ በወንጀል ይታሰራል፣ ይጠየቃል። ይመረመራል ነጻ ከሆነ ይወጣል፣ ወንጀል ሰርቶ ከተገኘ ግን ይጠየቃል። ማናችንም ማለት ነው። ስለዚህ ስራ ስላቆሙ ተደራጅተው ስለመጡ ወንጀለኛ ከወንጀሉ ይድናል ማለት አይደለም። ስለዚህ ይጣራል ብለን ተነጋግረናል። አዲስ ጥቃት ስለመኖሩ መረጃው የለኝም፣ በፊትም ያለ ችግር ነው ብሏል። የታጠቁ የኦነግ ሰራዊት በቀጠናው የጸጥታ ችግር ሲፈጥሩ ታይተዋል ያሉት አቶ ታመኔም ከሌሎች አካባቢዎች ወደ ቡርጄ የኦነግ ሰራዊት እየገባ ነው ስለተባለው በግል የማውቀው ነገር የለም ብለዋል። ለሁለት ዓመት ተዘግተው ያልተከፈቱ መንገዶች ስለመኖራቸውም ተናግሯል። የፌዴራል መንግስት መከላከያ ሰራዊትና የክልሉ ልዩ ኃይል በአካባቢው ጸጥታ የማስከበር ስራ እየሰራ ነው ይላሉ ኃላፊው። የክልሉ ርዕሰ መስተዳደር ችግራችን እንዳይሰሙ በአቶ ታመኔ ተከልክለናል ስላሉትም ይህንን ብለዋል። ተከልክለናል ሳይሆን ከኔ ጋር የተነጋገሩት ነገር ቢኖር ስብሰባ ላይ ናቸው፣ አሁን ለአምስት ደቂቃ ከስብሰባቸውን አቋርጠው ያነጋግሩን ነው አይቻልም ብያቸዋለሁ ድንገት ሰው ተሞ ስለመጣ ስብሰባ አቋርጦ የክልሉ ርዕሰ መስተዳድር ወርዶ የሚያነጋግርበት አግባብ የለም። በጣም ወሳኝ ነው ብለን ስናምን እኛ ልንጋብዛቸው እንችላለን። እርስዎ የሚሉት ሀሳብና የክልሉ ርዕሰ መስተዳድር ስለተጋጨ የሚጋጭ ነገር የለውም። በመሰረት የክልሉ ርዕሰ መስተዳድር ምንድን ነው ያሉ? እዚያ አካባቢ ያለው የጸጥታ ጉዳይ ከክልሉ መንግስት አቅም በላይ መንገድ ለሁለት ዓመት ከተዘጋ ከክልል አቅም በላይ ነው ማለት። ብሩ ትክክል ናቸው። ምንም የሚያጠያይቅ ነገር የለውም። መልካም። ከዛ በኋላ የክልሉ መንግስት ምንድን ነው ማድረግ አለበት? ከፌዴራል መንግስት ጋር መነጋገር ነው። ከኦሮሚያ ክልል መንግስት ጋር መነጋገር ነገር ነው። የተለየ እርምጃ ሄዶ የሚወስድበት አግባብ የለውም። ዛሬም በቡርጂ ወረዳ ስራ የማቆም አድማ እንደቀጠለ ነው። የአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የአክሱም ሐውልት አስቸኳይ ጥገና ካልተደረገለት ሊወድቅ ይችላል ተባለ። በሀውልቱ ላይ ጥናት ያካሄዱ በመቀሌ ዩኒቨርሲቲ የአርኪኦሎጂ መምህር የሆኑት ዶክተር ህልሁፍ በርህ ከሮም ኢጣሊያ የመጣው ቁጥር ሁለት ተብሎ የሚታወቀው ሐውልት በተተከለበት ወቅት ቁጥር ሶስት ተብሎ የሚታወቀው ሐውልት ላይ ተጽዕኖ ፈጥሯል ብለዋል። የኢትዮጵያ ቅርስ ጥናትና ምርምር ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ በበኩላቸው ጥገናው እስካሁን ያልተካሄደው ስራውን ሰፊ ጥናትና ከፍተኛ ጥንቃቄ ስለሚያስፈልገው ነው ብለዋል። ጥናቱ ተጠቃሎ በቀጣይ ሳምንት ጥገናውን የሚፈጽም ተቋም ጋር ስምምነት በመፈጸም ስራው በዚህ አመት ለማጠናቀቅ ይሰራል ብለዋል። ሙልጌታ ጽብሃ ተከታዩን ሪፖርት አድርሶናል። ከአክሱም ሀውልቶች በቁመቱ ሶስተኛ ደረጃ የሚቀመጥ ቁጥር ሶስት ተብሎ የሚጠራ ሀውልት ስደት ላይ የነበረውን ቁጥር ሁለት ሀውልት ወደ ሀገር ውስጥ ገብቶ ከተተከለ በኋላ እክል አጋጥሞታል በሀውልቱ ለረጅም ጊዜ ጥናት ያካሄዱ በመቀሌ ዩኒቨርሲቲ የአርኪዮሎጂ አስተማሪ ዶክተር ሁሉፍ በርሃም ሀውልቱ አስቸኳይ የቅርስ ጥገና ካልተከናወነለት የመውደቅ አደጋ ሊያጋጥመው ይችላል ብለዋል ከጣሊያን የተመለሰው ቁጥር ሁለት እያል የምንጠራው ሀውልታችን ሲተከል በጣም ብዙ ነገር ኢንቮልቭ አድርጎ ነበር የተተከለው። በጣም ከባድ ክሬኖች ነበሩ። በጣም ከባድ የሆኑ የብረት ስካፎልዲንግ ነበሩ። ሌሎችም የግራውንድ ስራ ሲሰሩ፣ በዚህን ጊዜ በድምፅና በሌሎች እንቅስቃሴዎች መረበሽ ምክንያት ሀውልቱ ወይም ቁጥር ሶስት የምንለው ሀውልት ከጥንት ጀምሮ ያልወደቀ ያልተሰበረ፣ ኦሪጂናሊቱን ጠብቆ ያለ ሀውልት ዘን ብሏል። እና አሁን 0.23 ዲግሪ ነው። ዘን ብሎ ያለው ተጨማሪ አደጋ ለመከላከል በሸራ ተወጥሮ ታስሯል። ስለዚህ ሸራው ሲወጠር ሀውልቱን እሮድ እንዳያረገው ወይም እንዳይሸረሽረው ከሸራው ስር እንጨት ነገር ተደርጎበት ነበር። አሁን ግን ጊዜው ስለወሰደ 11 ዓመታት አስቆጥሯል። አሁን ከሸራው ስር የነበረው እንጨት በፀሐይና በዝናብ ምክንያት እየበሰበሰ እየወደቀ ነው። ስለዚህ ሸራው በፊት ተወጥሮበት የነበረውን ስትሪንግስ አሁን እየላላ እየሄደ ነው ማለት ነው። ስለዚህ ሸራው ሲላላ ሀውልቱ አሁንም መዘንበሉ የግድ ነው። በሐወልቱ፣ ከመቶ ዓመት በፊት የተካሄደው የአርኪኦሎጂ ጥናት እንደሚያሳየው በ0 ነጥብ 09 ዲግሪ ወደ ሰሜን ምስራቅ አቅጣጫ መዘንበሉ ያሳይ ነበር ያሉት ዶክተር ህሉፍ ወደ ጣሊያን ተወስዶ የነበረውን ሐወልት ቁጥር ሁለት ለመትከል በተደረገው እንቅስቃሴ የመዘንበል ሁኔታው ወደ 0 ነጥብ 23 ዲግሪ አሳድጎታል ብለዋል። የሐወልቱ ችግር ለመፍታት ቶሎ የጥገና ስራ ለመፈጸም ታቅዶ የነበረ ቢሆንም እስካሁን አልተፈጸመም ሲሉ ዶክተር ህሉፍ ተናግሯል። ባለፉት ሁለት ዓመታት ጥገና ለማካሄድ ተብሎ ስምምነቶች ቢፈጸሙም የመድረክ ውይይት ከማካሄድ የዘለለ ተግባር አልተፈጸመም ብለዋል። ይህንን ስራ ልክ የቁጥር ሁለት ሀውልት ተከላ እንዳበቃ ቁጥር ሶስት ሀውልት እንዲስተካከል ስታቢላይዝ እንዲደረግ የሚል ነበር ፕሮጀክቱ። ሆኖም አንዳንድ የዩኔስኮ ሪፖርቶች እንደሚጠቁሙት በስራው መጓተት ምክንያት የጣሊያን መንግስት ብሩን መልሶታል የሚል አንድ ሪፖርት አግኝቻ ለውኝ ስለዚህ ከዛን ጊዜ በኋላ ባለቤትነት ባለቤት አቶ ሀውልቱ ለአደጋ ተጋርጦበት ይገኛል ማለት ነው በጣም ዝም ብሎ ነው ያለው ብዙ ጊዜ አስተያየት ተሰጥተዋል ብዙ ጊዜ በሚዲያም ይተላለፍ ነበር በጣም ድግግሞች ባይሆንም ግን አልፎ አልፎ ግን ይሰጣል አስተያየት ተሰጥቶበታል ግን እስካሁን መፍትሄ የሰጠበት አካል የለም። አሁንም ችግሩ በቀላሉ መፍታት የሚቻል ነውና የሚመለከተው የመንግስት አካል ቶሎ ወደ መፍትሄ ይግባ ሲሉ ተናግሯል። ቅርሱ ሀውልቱ ባለቤት የለውም እስካሁን ማለት ነው፣ እና አደጋው ግን ከጊዜ ወደ ጊዜ እየከፋ ነው እየሄደ ያለው ይሄ የግድ ነው፣ እና የሚመለከተው አካል በአስቸኳይ መፍትሄ መስጠት ይገባዋል። መፍትሄውም ቀላል ነው፣ ወይም በጣም የታወቀ ነው። ሀውልቱ ያለበትን ወይም ያረፈበትን ቦታ አርኪኦሎጂካሊ ፈትሾ ምን እንዳለ ጉድጓዱን፣ ስትሬንግዙን፣ ኤቭሪቲንግ ይህንን በማጣራት ቼክ በማድረግ ፋውንዴሽኑ ማስተካከል ነው ወይም መሰረቱን ማስተካከል ነው። መሰረቱን አስተካክሎ ሀውልቱ ወደ ነበረበት ቦታ በመመለስ የትም ቦታ ሳይንቀሳቀስ እዛው ነው ተንጠልጥሎ የሚቆመው። በክሬኖች ተንጠልጥሎ በማቆም መሰረቱን ወይም ግራውንዱን በማስተካከል ተመልሶ ማቆም በጣም ቀላል ስራ ነው። ሸራውን ከዛ በኋላ ሊፈታ ይችላል ማለት ነው። ግን ለዚህ ኮሚትመንት ይጠይቃል። የቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታም በዚህ ጉዳይ በስልክ አነጋግረናቸዋል። የአክሱም ሐውልት ቁጥር ሶስት ያጋጠመውን ችግር ለመፍታት ለብዙ ዓመታት ጥናት ተካሂዷል ብሏል። የጥገና ስራ ለመጀመር በተባበሩት መንግስታት ድርጅት የትምህርት ሳይንስና የባህል ተቋም ዩኔስኮ በጥናቱ ላይ ግብረ መልስ አስፈላጊ ስለነበረ ባለፈው ሐምሌ ወር ጥናቱ ተጠናቆ ሰነድ ወደ ድርጅቱ ተልኮ ከአስር ቀን በፊት ምላሽ ተሰጥቶናል ሲሉ ተናግሯል አቶ ዮናስ ለኛ የላኩልን በዩኔስኮ ነው የተሰጠን ሪኮመንዴሽን። የመጀመሪያው ከጣሊያን የመጣውን ሀውልት በመትከል ሂደት ውስጥ የተሳተፉ አካላት የሙያ ብቃት እና የባለሙያዎች ስብስባቸው ጠንካራ መሆኑ ብቻ ሳይሆን በዛው በራሱ በአክሱም ሳይት ተግባራዊ የሆነ ተሞክሮ ያገኙ ስለሆኑ እዛኛው ላይ ነበራቸው ተሞክሮ እዚህ ላይ ሊጠቀም ስለሚችል እነሱም ብትጠቀሙ የሚል ምክረ ሀሳብ አገኘ። ሀውልቱ ከማዘመን በተጨማሪ ጥንታዊ መካነ መቃብሮችና የአርኪኦሎጂ ቁፋሪው የተካሄደባቸው ቦታዎች ጎርፍ እየገባባቸው ለአደጋ እንደተጋለጡ በጥናት ተረጋግጧል ያሉት አቶ ዮናስ፣ የሚካሄደው ጥገናም እነዚህ ባካተተ መልኩ ለመፈጸም ነው እየተሰራ ያለው ብለዋል። ሀውልት እንለዋለን እንጂ ከስር በጣም ብዙ ቅርሶች ናቸው ያሉት ስለዚህ ሙሉ ለሙሉ የውሃ ተፋሰስ ስርዓቱንም ውስጡ ያለውን አጠቃላይ ያለውንም የመቃብሮች ስትራክቸር ማዋቀር ማጠናል። የጥገናው ስራ እስካሁን ለምን ዘገየ ብለን ለአቶ ዮናስ አስጠይቀን፣ ስራው ሰፊ ጥናት የሚጠይቅ እጅግ ጥንቃቄ የሚያስፈልገው በመሆኑ እንዲሁም ከብዙ ባለድርሻ አካላት አስተዋጽኦ የሚጠበቅ በመሆኑ ነው ብለዋል። በተጨማሪ ዩኔስኮ የተጠናቀቀው የጥናት ሰነድ አጽድቆ ለመላክ ጊዜ ወስዶብናል ሲሉ ገልጿል። በቀጣይ ሳምንት ጥገናውን ከሚያካሂድ ዓለም አቀፍ ተቋም ጋር ውል ይፈጸማል ያሉት ዋና ዳይሬክተሩ የጥገና ስራም በዚህ ዓመት እንደሚጠናቀቅ ተናግሯል። ፕሮግራም አሁን እየዘረጋን ያለ ነው ከመግባቱ በፊት ሳይቱ ላይ ኢንተርቬንሽን ስራዎችን ጀምሮ ለማጠናቀቅ ነው። ገቢዘን እየሰራ ያለ ለአሜሪካ ድምፅ ሙልጌታ አጽበሀ መቅለም ሙልጌታን ለዘገባው እናመሰግናለን። ተከታዩ ዘገባችን ኤርትራና ኢትዮጵያን የሚያገናኘው አምሃጀር ሁመራ መንገድ መከፈት በንግድ እንቅስቃሴው ላይ ያመጣውን ለውጥ የተመለከተ ነው። ብርሃነ በረሀ ከአስመራ ተከታዩ ሪፖርት ልኳል። ኤርትራና ኢትዮጵያን የሚያገናኘው የኦም ሀጀር ሁመራ የየብስ መንገድ ተከፍቶ በሁለቱ አገራት መካከል ለአጭር ጊዜ ተቋርጦ የነበረው የንግድ ግንኙነት ዳግም ከጀመረ ከሶስት ሳምንታት በላይ አስቆጥሯል። የኦም ሀጀር ሁመራ የየብስ መንገድ መከፈት በሁለቱ አገራት መካከል የተጀመረውን የህዝብ ለህዝብና የንግድ ግንኙነትና ዝምድናን የሚያጠናክር እንደሆነ ቪኦኤ ያነጋገራቸው ነጋዴዎችና የጭነት መኪና አሽከርካሪዎች ተናግረዋል። ከወለጋ ጉተን በቆሎ ጭኖ እንደ መጣ የተናገረው ወጣት መኪና አሽከርካሪ ሙላቱ በላይ ነጋዴዎቹና ሸማቾቹ ያለምን ችግር በፍቅር እየተገበያዩ እንደሆነ ተናግረዋል። እኔ በበኩሌ በጣም ቆንጆ ነገር ነው ብዬ ነው የማስበው። ምክንያቱም አንደኛ ተነፋፍቆ የኖረም ህብረተሰብ ነው። ፍቅር ለፍቅርም ስለተገናኘም በገበያውም ደስ ብሎትና ምንም እንከን ሳይኖር ሳይከፋፋ ነው እየተገበያየ ያለውና ጥሩ ግንኙነት ነው ብዬ ነው የማስበው። ከባህር ዳር ከተማ የተለያዩ የእህል ምርቶችን ጭኖ እንደመጣ የተናገረው ሌላ ነጋዴ በበኩሉ የሁመራ ኦም ሀጀር መስመር መከፈት ለህዝቡና ለነጋዴው ትልቅ ጠቀሜታ ስላለው ግንኙነቱ በይበልጥ ተጠናክሮ መቀጠል አለበት ሲል ተናግሯል። ኡመራ ላይ በተሰኔ መከፈቱ ከምንም በላይ ለህዝቡም ሆነ ለነጋዴዎች በጣም አመች የሆነ መንገድ ነው ያለው። መንገዱ በጣም የተመቸና ለመኪኖች በተለይ ለአሁን ለዘመናዊ መኪኖች ምቹ ነው። አየሩ፣ የገበያው ጉዳይ ከፍ ዝቅ ሊል ይችላል። ያም የሆነው የዚህ ላይ የተጠቃሚ ጉዳይ ሊሆን ስለሚችል ያ ያለ ነው በንግድ አለም ላይ እና ይህ ነው ያለው እንደ እኔ በጣም ደስ ይላል። ተመችቶናል። ጥሩ ነው። ሁለት ሀገሮች ተነፋፍቀን የምንኖር የነበርን ህዝቦች በአንድ ላይ በዚሁ እንዲቀጥልና ያው ግንኙነታችን እንዳያቋርጥ የሚል ሀሳብ አለኝ። ከአዲስ አበባ ሞጆ ነጭ ጤፍ ጭኖ የመጣው ነጋዴ ሚካኤል ተስፋይ በበኩሉ ረዥም መንገድ አቋርጦ ቢመጡም መጠነኛ ትርፍ እንደሚያገኙ ተናግሯል። እቲ መንገዲ ብጣዕሚ ርሑቕ እዩ ግን ራይካ ይኽእለልካ ትሕር ኮይኑ ምንም ማለት ኣይኮነን። መንገዱ በጣም ሩቅ ነው። በሆመራ ኦም ሃጀር ተሰነይ አድርገን ነው ወደ ኤርትራ ይገባ ነው። አምስት ቀን ፈሽቶብናል። በዚህ ረዥም ርቀት ተጉዘንና በፊት በዛላምበሳ ተጉዘን የምናደርገው የንግድ ዋጋ ተመሳሳይ ነው። መንገዱ ቢርቅም የመኪና ወጪያችን እንችለን ትንሽ ትርፍ ካገኘን በቂ ነው። የባህር ዳሩ ነጋዴ በድንበር ኬላ ላይ ስላለው አሰራር አስመልክቶ ሲናገር ህጋዊ የንግድ ሰነዶችና ፈቃዶችን እንደሚጠየቁ ተናግረዋል። ንግድ ፍቃድ ያስፈልጋል። በጫንበት ቦታ ላይ ሪያሊቲ ያለ እሱ የተከፈለበት አሱና እየይዘን እሱን አሳይተን ነው እስካሁን እያለፍን ያለ ነው። ማንም ሰው ህጋዊ ሆኖ ቢንቀሳቀስ ለሀገርም ሆነ ለወገን ይጠቅማል እንጂ አይጎዳም እና በዚህ መሰረት ነው እያለፍን ያለ ነው። እስካሁን በዚህ ነው እየሰራን ያለ ነው። ቀጣይ ህጋዊ ይሁን የሚባለው ከምንም በላይ ደስ ይላል፣ ለነጋዴም ሆነ ለሁሉም አካል ማለት ነው። በቆሎ ሽምብራ፣ ዳጉሳና ፊኖ ጭኖ እንደመጣ የተናገረው ይህ የባህር ዳር ነጋዴ የገዙበትና የሚሸጡበት ዋጋ ሲወዳደር ብዙም አስደሳች እንዳልሆነ ተናግረዋል። ቆሎ ርካሽ ነው። የሚገርም ነገር እዛ ላይ ፈጅቶ የሚመጣውና እዚህ ላይ የሚሸጣ ያዋጣው ኢትዮጵያ ብር እዛ ላይ የሚገዛው እስከ ትራንስፖርት ስምንት ብር ፈጅቶ ነው የሚገባው። ስምንት መቶ ብር ኩንጣል ማለት ነው። እዚህ አሁን የሚገርም ነገር ዛሬ አሁን አራት ሰላሳ እየተባለ ነው። ያ ማለት ምንድነው? ስምንት ሰላሳ ስራው ይህን ያህል የሚያስደስት ስራ አይደለም። የው፣ ገበያ ከፍ ዝቅ ይላል። አተር 2020 2030 በኢትዮጵያ ይፈጃል። በዚህ ላይ 11 ተኩል 11 ከ60 እየሸጥን ነው ያለ ነው። ዛሬው በዛሬው እለት በናክፋ ዳጉሳ 8 ከ50 እስከ 8 ብር ድረስ ይሸጣል። ዶቄትን የምንገዛው 1000 ብር 9 ከ50 ድረስ እንገዛዋለን። አሁን ሰሞኑን ያለ ገበያ በናክፋ 5 ከ50 ለ50 ኪሎ 5 ከ50 እንሸጣለን። የኢትዮጵያ ብር በገበያው ስለማይሰራ በድንበር ላይ ብርን ወደ ናቅፋ እየቀያየሩ ያለምንም ችግር እየሰሩ እንደሆነ የተናገረው ወጣት ነጋዴ ሳሙኤል ሲሆን የመኪና አሽከርካሪ ወጣት ሙላቱ በበኩሉ ከመንገዱ ርቀት አኳያ የመሸጫው ዋጋ ሲወዳደር የናቅፋ ምንዛሬ ከፍ ያለ በመሆኑ ለነጋዴዎችም ሆነ ለሸማቾቹ አዋጭ እንደሆነ ተናግረዋል። በመጨረሻ ነጋዴዎቹና የመኪና አሽከርካሪዎቹ በኬላ ላይ ያለው የፍተሻ አሰራር ጊዜ የሚወስድ በመሆኑ በቀጣይ አሰራሩ እንዲሻሻል የሚመለከተው የመንግስት አካል ትኩረት እንዲያደርግበት አስተያየታቸውን ሰጥተዋል። ከአስመራ ከተማ በስተደቡብ ወደ ደቀ ማሐሬ በሚወስደው መንገድ ላይ በሚገኘው መርሃኖ ተብሎ የሚጠራው ጊዜያዊ የመገበያያ ቦታ በየቀኑ የተለያዩ የምግብና የመጠጥ፣ የህንፃና የንጽህና እቃዎች በሁመራ ኦም ሐጀር መስመር እየገቡ ነው። ይህ ዘገባ እስከተጠናቀረበት ጊዜ ጤፍ ለኩንታል ከ1200 እስከ 1400 ናቅፋ ሲሚንቶ ለኩንታል 185 ናቅፋ፣ አምስት ሊትር ዘይት ከ155 እስከ 160 ናቅፋ፣ በርበሬ ለኪሎ ከ40 እስከ 45 ናቅፋ ተሽጧል። በቀጣይ እንደ ገዢው ፍላጎትና የሚገባው ዕቃ ብዛት መጨመርና መቀነስ በዕቃዎች ዋጋ ላይ ከፍና ዝቅ የማለት ሁኔታ ሊኖር እንደሚችል ነጋዴዎች ተናግረዋል። ኤርትራና ኢትዮጵያን የሚያገናኘው የሑመራ ኦም ሐጀር የየብስ መስመር የሁለቱ አገራት መሪዎች በተገኙበት ታህሳስ 29 2011 በይፋ መከፈቱ ይታወሳል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ በርህን ለዘገባው እናመሰግናለን። አድማጮች ስትከታተሉ የቆያችሁት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ዝግጅታችን በቅርቡ በፌስቡክ የቀጥታ ስርጅት ይጀምራል። አስተያየት ካላችሁ አስተያየቶቻችሁን በሆርን አት ቪኦኤ ኒውስ ዳት ካም ላይ መላክ ትችላላችሁ። እንደዚሁም በተጨማሪ ደግሞ በፌስቡክ ገጻችን አት ቪኦኤ አምሃሪክ፣ በትዊተር ገጻችን ላይም ሃሽታግ ቪኦኤ አምሃሪክ ብላችሁ አስተያየቶቻችሁን አድርሱን። አስተያየቶቻችሁን ተቀብለን መልሰን ለአድማጮች እናስደምጣለን። እንግዲህ አድማጮች ለምሽቱ አበሪያችሁ የቆየሁት ጽዮን ግርማ ነበርኩኝ። ዝግጅቱን በቴክኒክ ያቀናበረልን ሞክ ቤል ያቢሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በተከታዩ የቤቲጂ ሙዚቃ ገርዬ ደህና ደሩ። በነገው ምሽት እንገናኝ። अड्यो सगले अमेरिका